You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namas Mulu program and date madam at the Maradat, SBS.com.au <laughs> slash Sam ዶክተር ዘላለም ተክሉ በቨርጂኒያ ኢንተርናሽናል ዩኒቨርሲቲ የምጣኔ ሀብት መምህር፣ በአሁን ወቅት የኢትዮጵያ ኢኮኖሚ የእድገት ደረጃ በምን ላይ ይገኛል? በተለይ ባለፉት አስራ አራት ወራት የኢኮኖሚው ጤንነት ከየት ወዴት እየተሻገረ ነው ማለት ይቻላል? በጣም አመሰግናለሁ ካሳሁን፣ እድሉን ስለሰጠኸኝ። እንግዲህ ያው የኢትዮጵያ ኢኮኖሚ እድገትን በተመለከተ በጣም ብዙ አከራካሪ ነገሮች ነው ያሉት። ማለትም ራሱ የኢትዮጵያ እድገት ባለፉት አስር አስራ አምስት አመት የወያኔ አስተዳደር እንግዲህ የኢህአዴግ አስተዳደር ኢኮኖሚ እድገት አምጥቻለሁ በከፍተኛ ሁኔታ አምጥቻለሁ ብሎ ነው የሚለው እና እድገቱ በአመት ከአስራ አንድ ከአስራ ሁለት በመቶ እያደገ ነው በየአመቱ ብሎ ነው የሚለው። ይህንን ግን የዓለም ባንክ እና የአይኤምኤፍ ደግሞ ነው የእነ ያህል እድገት አይደለም፣ እድገት አለ፣ ነገር ግን ከስድስት እስከ ስምንት በመቶ ነው ያደገው። የሚል ነው እንግዲህ ላለፉት አስር አስራ አምስት ዓመት የነበረው ክርክር። እኛ ደግሞ የምንለው ብዙዎቹ ኢኮኖሚስቶች ደግሞ የሚሉት ራሱ ያን ያህልም የሚባለው ነገር የተጋነነ ነው። ኢትዮጵያ ውስጥ ያለው ሁኔታ እንደሚታየው ሕብረተሰቡ በረሃብ ላይ ነው ያለው፣ በስደት ላይ ነው ያለው፣ ስራ አጥነቱ በጣም ከፍተኛ ነው። ኑሮ ውድነትና የዋጋ ግሽበቱ እንደሚታይ ነው። የውጭ ምንዛሬ እጥረቱ በጣም ከፍተኛ ነው። ድህነቱ በጣም ከፍተኛ ነው ያለው ባሉበት ሁኔታ ላይ ኢኮኖሚ አድጓል የሚባለው ምኑ ነው? ህብረተሰቡ ተቸግሮ ስለሆነ አደለም ወይ ተሰዶ የሚሆነው የሚራበው እና ትንሽ የተጋነነ የቁጥር ነው የሚል ነው። እንደዛም ሆኖም ግን እንግዲህ የዓለም ባንክና የአይኤምኤፍን እንኳን ብንወስድ በስድስት በስምንት በመቶ ባለፉት አስር አስራ አምስት ዓመታት እድገት ነበር ነገር ግን ባለፉት ሁለት አመታት፣ በተለይ ደግሞ ሶስት አመታት እንግዲህ የተቃውሞ እንቅስቃሴው የኢህአዴግን አገዛዝ ከፍተኛ ሁኔታ ተቃውሞ መደረግ ከጀመረ ጀምሮ ደግሞ በጣም ተቃውሞ በጣም እየከፋ ሄደ። ብዙ ጊዜ ስራ አይሰራም፣ የኢኮኖሚ አውታሮችን ሁሉ ማውደም ነበር። የውጭ ኢንቨስተሮችም ወደ ሀገር ውስጥ መምጣት ይፈራሉ፣ ፈርተዋል። ምክንያቱም ረብሻ ነበር። በዛ ምክንያት ስራ መስራት ስለማይችሉ አንዳንድ ኢንቨስተሮች እንደውም የአበባ እርሻ ለምሳሌ ያህል ባህር ዳር እዚህ ኦሮሚያ ክልል አካባቢ የነበሩ አንዳንድ ድርጅቶች ሁሉ ተቃጥለዋል። በዚህ በግርግሩ በዚህ በዚህ ምክንያት የውጭ ኢንቨስተሮችም እየቀነሱ ስለመጣ የኢኮኖሚው ሁኔታ በጣም ተቀዛቅዞ ነበር እና ከስድስትም ከዛ በታችም ወርዶ ነበር። አሁን ሰሞኑን እንግዲህ ከዶክተር አብይ ስልጣኑን ከያዙ በኋላ የጠቅላይ ሚኒስትርነቱን አንዳንድ ጥሩ እንቅስቃሴዎች እየተካሄዱ ነው። በተለይ ደግሞ ከውጭ ጋር ያላቸው ግንኙነት ጥሩ ነው። ከአለም ባንክ ጋር፣ ከአይኤምኤፍ ጋር፣ ከአረብ ሀገራት ጋር የሚያገኙት የውጭ ምንዛሬም እርዳታም ብድርም ገንዘቦች እየተገኙ ነው ያሉት። በዛ በዛ ምክንያት አንዳንድ እንቅስቃሴዎች አሉና፣ አሁን ባለፈው ዓመት ጥሩ ነበረ ነው የሚባለው ወደ ስምንት በመቶ ራሱን መንግስት ስምንት ያለው። ስለዚህ ትንሽ የተሻለ ነገር አለ። ነገር ግን ደግሞ አሁን እንደምታየው ደግሞ ትንሽ ደግሞ አለመረጋጋቱ ደግሞ እንደገና ደግሞ መልሶ ስላለ የኢትዮጵያ እድገት ላይናታች እያለ ነው ያለው። እንግዲህ ግን እንደሚባለውም ባይሆነውም የተወሰነ ደረጃ እድገት አለ። ነገር ግን ሰላምና መረጋጋቱ ቢኖር አሁን በመጣው የተሻለ የዲሞክራሲያዊ አካሄድ የበለጠ እድገት ሊመጣ ይችላል የሚል ግምት ነው ያለኝ። አጠቃላይ እንደሚባለው በእርግጥ አሁን እርሶም እንደጠቀሱት ከዚህም ባሻገር ሌላው ቀርቶ ይፋ የሆኑ ወይም ኦፊሻል ዳታዎችን ይዞ በያንን መነሻ አድርገው ኢትዮጵያን የመጣኔ ሀብት ዝቅተኝነት በመንደርደሪያነት ወደ ተሻለ እድገት ደረጃ ለመውሰድ አንድ ምን ያህል ጊዜ ያስፈልጋል። ሁለተኛ የሰው ሀብት ወይም ሕዝብ ብዛት በአንድ በኩል እንደ ሰው ሀብት ይቆጠራል። በእርግጥ ከተማራ ሰው ኃይል ጋር ሲሆን፣ ያም ባይሆን ለጉልበት ስራዎችን መጠቀሚያ ሊሆን ይችላል። የኢኮኖሚውና የሕዝቡ ቁጥር ብዛት ወደ መቶ አስር ሚሊዮን የደረሰበት አገር ነው ባለው ደቀቀ ኢኮኖሚ ውስጥ ያ በአንድ በኩል ምን ያህል ለኢኮኖሚው ወደፊት ለማራመድ ጠቃሚ ነው። በሌላ በኩል የስራ አጥነቱ ቁጥር የናረ በመሆኑ የፖለቲካዊ አለመረጋጋቶችን ለመፍጠር ምን ያህል አደጋ ነው? ምክንያቱም ስራ አጥነት እየጨመረ ሲሄድ፣ የሰዎች ተስፋ ከለውጡ ጋም ተያይዞ በአስቸኳይ ውጤት ስለሚጠብቁ ያ ሆኖ ካልተገኘ ለፖለቲካዊ እንቅስቃሴዎች ወይም አመጾች በር ይከፍታል። ና እንደ ምን አዩታል? የህዝብ ቁጥር ብዛት በአንድ በኩል በሰው ሀብትነት፣ በሌላ በኩል ደግሞ የፖለቲካዊ ነውጥ ከመፍጠር ትክክል ነው ምንድን ነው የሚባለው በአንድ በኩልም የህዝብ ብዛት በረከት ነው በሌላ በኩልም ስጋት ነው ሰላም ዲሞክራሲ በሰፈነበት ጥሩ የአስተዳደር ባለበት ሁኔታ ከሆነ የህዝብ ብዛት በረከት ነው በተለይ በአለም ላይ ያሉትን ያደጉትን ሀገሮች ስም ብንጠራና አብዛኞቹን በህዝብ ብዛታቸው ከፍተኛ የሆኑ ሀገሮች ናቸው እድገታቸው ለምሳሌ ቻይናን እንመለከት በጣም እያደገች ሀገር ናት ህዝብ ብዛቷን በቢሊየን የሚቆጠር ነው ህንድን እንመልከት። ህንድም እንደዚሁ በህዝብ ብዛት በጣም ከፍተኛ ነው። ኢኮኖሚያቸውን በጣም እያደገ ነው። ብራዚልን እንመልከት። እንደዚሁ በህዝብ ብዛት በጣም ከፍተኛ ነው። ኢኮኖሚያቸው በአሁኑ ሰዓት በጣም በጥሩ ሁኔታ ነው ያለው። አሜሪካንን እንመልከት። አሜሪካንም ራሷ በሶስት መቶ ሀምሳ ሚሊዮን እድገቷ በጣም ከፍተኛ ነው። እና ህዝብ ብዛት በደንብ ሰላም በሆነበት ሁኔታ ከተጠቀምክበት ከተጠቀምንበት ለሀገር ትልቅ አስተዋጽኦ ነው ያለው የተማሩ የሰለጠኑ ሰዎች ሁሉ የሚታዩት አሁን ብዙ ሀገሮች ላይ ከህዝብ ብዛት ከፍተኛ የሆሉበት ሀገር ውስጥ ያሉት ሰዎች ናቸው። ከብዛት እንግዲህ ከብዛት ስለሆነ ሳይንቲስቱ ምናምኑ ሙሉ የሚወጣው ከዚ ብዛት ጋር ነው። የሰው ሀይል ያልተማረም የሰው ሀይልም ቢሆንም እንኳን ሰላም በሆነበት ሁኔታ ከሆነ ያ ሁሉ ሀብት ነው። በተለይ ደግሞ ኢትዮጵያን የመሰለ ታዳጊ ሀገር የሰው ሀይል ብዛቱ ነው፣ ከሌሎቹ ከካፒታል ወይም ደግሞ ከሌሎቹ የስራ የልማት ፋክተርስ ኦፍ ፕሮዳክሽን የሚባል ወይም ደግሞ ለስራ የሚሆኑችን ያሉበት ሁኔታ ነው። አንዱ እንግዲህ ሰው ጉልበት ነው። ሁለተኛ ካፒታል ነው። ሶስተኛ እውቀት ነው። እነዚህ ነገሮች ሲቀዳጁ ነው ምርት እያደገ የሚሄደው ባለፉት ሶስት ዓመታት ውስጥ የነበረው የተነሳው ፖለቲካ ነውጡና ምናምኑ እንትና አለ እንጂ ብዙ ኢንቨስተሮች ከተለያየ ቦታ ወደ ኢትዮጵያ የሚገቡት የቻይናንም ጨምሮ የርካሽ የሆነ የሰው ሀይል በብዛት ስላለ ነው። ምክንያቱም እንደዛ ከሆነ ሀገራቸው አንድ ራንግለር ለማምረት አንድ ሊቫይ ጂንስ ለማምረት የሚፈጅባቸው አስራ አምስት ዶላር እና ወይም ደግሞ አስራ ሁለት ዶላር ቢሆን ወደ ኢትዮጵያ ቢሄዱ የደሞዝ የሚከፍሉት በአንድ ወይ በሁለት ዶላር በጣም ከፍተኛ በሰዓት የትና የተሰፉ መቅጠር ስለሚችሉ እዛ ሀገር አንድ ሊቫይ ጂንስ በአስራ ሁለት ተሰራ እንደሆነ ኢትዮጵያ ውስጥ በስድስት ብር ወይ በሰባት ብር ልትሰራ ነው ማለት ነው። ስለዚህ ያ ደግሞ በጣም ብዙ ብዙ ማምረት ይችላሉ። ስለዚህ በሽያጭም በርካሽ ዋጋ በመሸጥ በጣም ከፍተኛ ሀብት ማካበት ስለሚችሉ በእንደዛ አይነት ሁኔታ ነው ቻይና ላይ የተሰራው ህንድም የተሰራው ቫይስ ቪየትናም የተሰራው ባንግላዴሽ የተሰራው እና እንደዛ ነበር። አሁን ወደ ኢትዮጵያ መሄድ የጀምረው የነበሩት እንደዚህ አሁን ያለው ሁኔታ የፖለቲካ ሁኔታ ባያሰጋም እና ሀብት ነው፣ ጥሩ ነው የሰው ኃይል ግን፣ ቅድም አንተ እንዳነሳኸው ሰላም ከሌለ በሀገሪቷ ውስጥ ደግሞ የስራ እድል መፍጠር ካልቻለች፣ እንዳልከው ያ ህዝብ ምሬቱን ማንሳት ይጀምራል። ሰላማዊ ሰልፍ ማድረግ ነው፣ በሽ ነው። ምክንያቱም በሌላ ምክንያት አይደለም፣ የመንግስት ድክመት ነው ብሎ ነው የሚሉት፣ በሀገራችን አልተጠቀምንም። በተለይ ደግሞ አሁን እንደምታየው ክልል ይሄ ክልል ይሄ ክልል ይሄ ክልል በክልል ተከፋፍሏል። ስለዚህ ከአማራ ክልል ወይም ደግሞ ከትግራይ ክልል ወደ ኦሮሚያ ክልል የመጣውን ሰው ስራ ካለው እዛ አካባቢ ያሉት ልጆች ደግሞ ስራ የሌላቸው ከሆነ ከሌላው ክልል የመጣው ሰው ስለተጠቀም ነው ብሎ እንደዚህ አይነት ነገር፣ አማራ ክልል ላይ እንደዚህ አይነት ነገር የሚታይበት ዋናው ምክንያት ብዙ ሰው እዛው ክልሉ ያለ ሰው የስራ እድል ባለማግኘቱ የተወሰነ ቦታ ከሌላ ሰው የመጣ ሰው ሲያዩ ይሄ የተበዳይነት ስሜት ሁሉ እየተነሳ ያለው እናንትን ያ ነው እንደሚታየው። ደግሞ እሱ ብቻም አይደለም፣ አሁን በየዓመቱ በመቶ ሺዎች የሚቆጠሩ ልጆች ናቸው፣ ወጣቶች ናቸው ከዩኒቨርሲቲ የሚመረቁት። እና በየአመቱ ያለው አሁን እንግዲህ ያለው የስራ አጥነት ብዛት ከአስር ሚሊዮን ህዝብ ይበልጣል ነው የሚባለው። ስራ አጥ የሆነው ህዝብ በየአመቱ ከአንድ እስከ ሁለት ሚሊዮን ስራ አጥነት ነው እየጨመረ የሚሄደው። ከዩኒቨርሲቲ እየተመረቀ የሚሄደው በአብዛኛውም ስራ አጥ ቡድን ውስጥ ነው የሚገባው። እና ይሄ የህዝብ ብዛቱ ተያይዞ ያቺ ሀገር በአፋጣኝ ይሄንን መፍትሄ ካላገኘች በስተቀር ለፖለቲካው አለመረጋጋት ትልቅ አስተዋጽኦ ነው ያለው። አሁንም ለዛ ነው መንግስትም አይ ቲንክ ይሄን የተረዳ ይመስለኛል የዶክተር አብይ መንግስት አሁን ለምሳሌ ያህል በቀደም ለታ የሁለት ሺ አስራ ሁለትን በኢትዮጵያ አቆጣጠር በጀት ሲያጸድቁ አንዱ ትልቁ ስራችን ነው ብለው ያሉት የስራ እድል መፍጠርን ነው። ሁለተኛ የኑሮ ውድነትን፣ በተለይ ደግሞ የዋጋ ግሽበትን መከላከል፣ የውጭ ምንዛሬ እጥረትን ማሳደግ እጥረትን ማስቀረት ወይም ደግሞ መቀነስ፣ እነዚህ እነዚህ ናቸው እና የስራ እድል ለመፍጠር ሁሉ ቃል ገብተዋል ወደ ሶስት ሚሊየን የሚጠጋ የስራ እድል ለመፍጠር ነው እንግዲህ እየሰራን ነው ብለው ያሉት በሁለት ሺ አስራ ሁለት በፈረንጆች በፈረንጆች ደግሞ በሁለት ሺ አስራ ዘጠኝ በሀያ ማለት ነው። ከዛም ተጨማሪም ኢቨን የሰለጠነውን ስራ አጥ የሆነ የሰለጠነ ኢትዮጵያዊ ሁሉ ወደ ውጪ ዓለም ወደ ጃፓን፣ ድል ኢስት ሀገሮች እና ሌሎችም ሀገሮች በመላክ ስራ እድል ለመፍጠር በመቶ ሺዎች የሚቆጠር የሰለጠኑ ነገር ግን ስራ የሌላቸው በጣም ብዙ ወጣቶችን ሁሉ የስራ እድል ለመፍጠር ስራዎች ጀምረናል ነው የሚሉት። አንዳንድ ግንኙነቶች ጀምረዋል፣ ጥናቶች ጀምረናል ነው የሚሉት እና ያ ሁሉ የሆነበት ምክንያት ምንድን ነው? የስራ አጥነት ችግሩ ለፖለቲካው ችግር ከፍተኛ አስተዋጽኦ ሊኖረው ስለሚችል፣ ስለዚህ የዚህ የስራ የህዝብ ብዛትን እንትን በዘዴ ከተያዘ በጣም ሀብት ማፍሪያ ነው። ያልተለጠነ የሰው ኃይል ቢኖርም ነገር ግን በዘዴ ካልተያዘ ፖለቲካ በጥሩ ሁኔታ ካልተያዘን እና እንትን ካላለን ለፖለቲካው ነውጥም ትልቅ አስተዋጽኦ ነው። አሁን እያየን ያለ ነው። ኢትዮጵያ ውስጥ ይሄን ነው ማለት። በአንዳንድ ኢኮኖሚስቶች ዘንድ በኢትዮጵያን በኢኮኖሚ ሌሎች ሀገሮች ከደረሱበት አኳያ ለማድረስ ቢያንስ በነ ኮሪያ ደረጃ፣ በደቡብ ኮሪያ፣ ሆንግ ኮንግ ባለበት ኢኮኖሚ ደረጃ ለማድረስ አምሳ አመት ያክል ሊፈጅ ይችላል በረጅሙ ጊዜያቶችን የሚተነቢው አሉ። በሌሎች ደግሞ በጭራሽ ሀገሪቱ ካላት የሰው ሀብት እና የተፈጥሮ ሀብት አኳያ ተጨምሮ ዴሞክራሲያዊ መንግስት ቆመ በአስር ዓመታት ጊዜ ውስጥ ኢትዮጵያን የመካከለኛ ገቢ ካላቸው ሀገሮች ጎን ማሰለፍ ይቻላል፣ ከአፍሪካም ትልቁ ኢኮኖሚ ማድረግ ይቻላል ይላሉ። አሁን ያሉት የለውጡ መሪዎችም የዚህኑ የአስሩን አመት ተስፋኛ ተያይ ያንጸባርቃሉ። ያንን ለማድረግ በእርግጥ ትልቅ የሆነ ሪፎርም አጀንዳ እንደሚያስፈልግ ይነገራል። ለምሳሌ ቻይና ኢኮኖሚክ ሪፎርም አሁን ላለችበት ደረጃ መድረስ የአንዱ አስተዋጽኦ ያደረገው በደንግ ጊዜ ነው። እንደሚያውቁት በሁለተኛ የዓለም ጦርነት ማግስት ለጀርመን ኢኮኖሚ ማንሰራራት ማርሻል ፕላን ወጥቷል። የዛ አይነት ግዙፍ የሆነ ኢኮኖሚ ራዕይ ያለው ፕላን ለኢትዮጵያ ያስፈልጋሉ። ያስ ከሆነ በምን መልክ ሊወከወን ይገባል? ካልሆነስ ሌላው አማራጭ መንገድ ምንድን ነው ይላሉ። ኢትዮጵያን በሚቀጥሉት አስር ወይም ሀምሳ ዓመታት ጊዜ ውስጥ አሁን ካለችበት አውጥቶ የመካከለኛ ገቢ ካላቸው ሀገሮች ጎን ለማሰለፍ። በጣም ጥሩ ጥያቄ ነው። ትልቅ ጥያቄ ነው። አዎ እንግዲህ እኔ ጥሩ የኢኮኖሚ ፕላን ካለ እና ደግሞ ህዝቡም ተነሳሽነት፣ የፖለቲካ ነውጡ ተረጋግቶ ሁሉም ወደዛ ላይ ካተኮረ ቶሎ ለውጥ ሊመጣ ይችላል ብዬ ነው የምገምተው። ምናልባት አስር አመትም በጣም አነስ ያለ ይመስለኛል ሀምሳ አመት በጣም የተጋነነ ይመስለኛል። ነገር ግን እኔ በአስር በአስራ አምስት ዓመት ጊዜ ውስጥ በሀያ አመት ጊዜ ውስጥም ጥሩ ለውጥ ሊመጣ ይችላል ብዬ ነው የምገምተው። ያንን ለማድረግ ግን አንተ ቅድም እንዳልከው ግልጽ የሆነ በጣም በጣም ውጤታማ የሆነ ሁሉንም የህብረተሰብ ክፍል ያሳተፈ የኢኮኖሚ ልማት ያስፈልጋል ፕላን ያስፈልጋል። ነገር ግን በጣም ግራንድ የሆነ ፕላን የሚያስፈልግ አይመስለኝም። እንደ ማርሻል ፕላን ወይም ደግሞ ሌሎቹ ምንትኖች ማድረግ በጣም ትልልቅ ፕላኖች አስቸጋሪ ናቸው። አንዳንድ ጊዜ የአስር አመት የሀያ አመት ይሄ የረጅም ጊዜ እቅድ ፕላን በጣም የረጅም ጊዜ ግብ ስለሆነ ተግባራዊ ማድረግ ላይ እና ሪሶርሱም ያን ያህልም ሪሶርስ ስለማይል በረጅም ጊዜ ደግሞ ፕላን ተደርጎ አሁን ባለው የግሎባላይዜሽን የዚህ ዘመኑ የሶሻል ሚዲያ ዘመን ዓለም ንግድና ግንኙነት ሁሉ ባጠገበት ሁኔታ፣ ሁሉ ነገር በየጊዜው እየተቀያየረ ባለበት ሁኔታ የረጅም ጊዜ ፕላን አዘጋጅቶ ለመስራት ቢሞከርም በመሀል ላይ ስንት ለውጦች አሉና ያንን ማድረግ ሁሉ አስቸጋሪ ነው የሚሆነው። ቅድም እንዳልከው በጣም ትልቅ የሆነ ማርሻል ፕላን ባይሆንም በየጊዜው በየሶስት አመቱ እና በየአምስት አመቱ እየተስተካከለ ሪቫይዝ እየተደረገ የሚሄድ የመካከለኛ ጊዜ የፕላን ወይም ደግሞ የስትራቴጂ እቅድ አዘጋጅቶ ፍኖተ ካርታ አዘጋጅቶ ወዴት ነው የምንሄደው የሚለውን ነገር አድርጎ መሰራት ነው ያለበት። ያን ለመስራት ደግሞ መንግስትን ብሎ ብቻ ከላይ አዘጋጅቶ ይሄ ነው ፕላኑ ማለት ሳይሆን እያንዳንዱ እታች ያለ ሕብረተሰብ ሁሉ ተወያይቶበት በደንብ ተብላልቶ ከህዝቡ የመጣ ሀሳብ ሁሉ ሆኖ ሁሉም የሚቀበለው ሲሆን ነው። ህዝቡ የሚሳተፍበት እቅድ ነው መዘጋጀት ያለበት። ህዝቡ ያመነበት እቅድ ከሆነ ይሄ የኔ ነው ብሎ ይላል። እንደዚህ አይነት ነገሮች ሁሉ መሰራት አለባቸው እና በፕላን እየተሰራ ኢኮኖሚ ፕላን ከተካሄደ አሁን ያለው ሁኔታ ጥሩ ነው። ህዝቡ ለመንግስት ጥሩ አቀባበል አለው። መንግስትም ዲሞክራሲያዊ የሆነ ስርዓትን ለማምጣት እየጣረ ነው ያለው። እንግዲህ የብሔር ብሔረሰቡ ሽኩቻው፣ አሁን ያለው ነገር በደንብ ይቃለላል ከጊዜ በኋላ በሚል ግምት ነው እንትን ብለው እና ሁኔታዎች የተመቻቹ ስለሆነ በዚህ አይነት ሁኔታ ላይ የውጭም ደግሞ እርዳታው የውጭም መንግስታት አሁን ለዶክተር አብይ መንግስት ወይም ኢትዮጵያ ውስጥ የሚካሄደው ነገር ሁሉ ጥሩ አመለካከት ያላቸው ስለሆነ የውስጡም የውጩም ሁኔታ የተመሻቸ ነው። በዚህም ጊዜ ውስጥ ህዝቡን ያሳተፈ ፕላን በጣም በጥንቃቄ የተሰሩ ስራዎች ከተሰሩ እድገቱን በአስር በአስራ ሁለት በአስራ አምስት አመት ጊዜ ውስጥ እንደተባለው የመካከለኛ ገቢ ያላት ሀገር ማምጣት ይቻላል። ይሄ ሁሉ ግን ሊሆን የሚችለው ከመጀመሪያውም ደጋግሜ የምምለው አገሪቶ ውስጥ አሁን ያለው በዚህ በብሔር ብሔረሰቦች በኢህአዴግ ፓርቲዎች መካከል ያለው ሽኩቻ ቶሎ መፍትሄ የሚሰጠው ከሆነ እና ህብረተሰቡም ደግሞ አብዛኛው ህብረተሰብ አሁን ይሄ የሶሻል ሚዲያ ላይ የሚወጣውን ነገር እየሰማ ብቻ ይሄ ነው እያለ ብቻ እየተቀባበለ ብቻ መወቃቀስ፣ ይሄኛው እንዲህ ነው እንዲህ ነው የሚለውን ነገር መቀነስ እና ረጋ ብሎ አስቦ ለአገር አንድነት የሚጠቅም ነገር መስራት ቢችል ነው ወደ ልማቱም የሚሄድ የሚችለው የሚል ነው። እና ፖለቲካው ወሳኝ ነው ለማለት ነው። እነዛ ከሆነ ግን እኔ ቶሎ ኢትዮጵያ የተሻለ የኢኮኖሚ እድገት ምታመጣ ነው ይመስለኝ አምስት አመት በጣም የተጋነነ ሊሆን አይችልም። በመንግስት እጅ ያሉ ንብረቶችን ለህዝብ ወይም ለሌሎች የንግድ ሰዎች በመሸጥ ወይም በፕራይቬታይዜሽን በምዕራቡ ዓለም ቢሆን አወዛጋቢ ነው ፕራይቬታይዜሽን እንደ ያስተላለፉ በቀኝና በግራ ወይም እንደ ፖለቲካ አታያቸው ይለያያል። በጠቃሚና ጎጂ ዘርፉ ኢትዮጵያ ውስጥ አንዱ አከራካሪ ሆነውም የኢትዮጵያ አየር መንገድ አትራፊ ሆኖ ወደ ሌሎች እጅ መሄድ የለበትም የሚል ጉዳይ አለ። በሌሎችም ድርጅቶች ላይ እንደዚሁ፣ ኢትዮ ቴሌኮምንም ሆነ ሌሎችን ጨምሮ በዚህ ላይ ስ ያለው ታታይ ምንድን ነው? ፕራይቬታይዜሽን ቅድም እንዳነሱት ህዝብ ይሄ የኔ ንብረት የኔ መለያ የኔ አሴት ነው ብሎ የሚያየው አየር መንገድ ነው። ከዛ አኳያስ የሚኖረው አሉታዊ ተጽዕኖ ይኖራል። በዚህ ዘርፍ ፕራይቬታይዜሽን በመጀመሪያ ደረጃ አስፈላጊ ነገር ነው። ማለት ምንድን ነው? መንግስት አንዳንዶቹን ድርጅቶች ማስተዳደር ሁሉ አቅቷቸው ዝም ብሎ በኪሳራ ከሌላ ሴክተር የሚመጣውን ገንዘብ እየተጠቀሙ አብዛኛውን የሀገሪቱን ሀብት የሚበሉ ናቸው። በአንዳንድ በኩ ወትል ደግሞ የበለጠ ማትረፍ የሚችሉ ሆነው እንደዚሁ በኮራፕሽን፣ በዚህ በሙስና እንደገና ደግሞ ብቁ የሆኑ አስተዳደር አመራሮች በሌሉበት ሁኔታ ስለሚሰራ ወደ ግል ቢዞር ሁሉም ነገር የግል የሆነ ነገር የተሻለ ይሆናል ከሚል ነው። በተለይ ደግሞ ግል ሲሆን ደግሞ የውጭ ባለሀብቶች ደግሞ አንዳንዶቹን ቢይዙት የውጭ ምንዛሬ ብቻ ይዘው መምጣት ሳይሆን እውቀትም የማኔጅመንት አቅምንም ይዘው ስለሚመጡ ለኢትዮጵያ ልምዶቹንም ይዘው ይመጣሉ እና ያም ጭምር ነው ከሚል አንጻር ነው። ነገር ግን አሁን እንዳልከው ነው፣ ይሄም የአየር መንገድን አሁን መሸጥ ምንም የሚያስፈልግ አይመስለኝ። አየር መንገድ በጣም ውጤታማ ነው፣ ትርፋማ ነው፣ ተወዳዳሪ ነው። በአፍሪካ ብቻ ሳይሆን በአውሮፓ እና በአሜሪካም ላይም ትልቅ ታዋቂነት ያለው ተወዳዳሪ ሆኖ እየሰራ ያለ ማኔጅመንቱም ደግሞ እንደ ሌሎች በመንግስት ተጽዕኖ የሌለበት እንደ ቢዝነስ ከፍተኛ ትርፋማ ቢዝነስ እየሰራ ስለሆነ ከዛ በተጨማሪም እንዳልከው የአገሪቱ የናሽናል ፕራይድ ነው እና ከዛ አንጻር ሲመለከት በአሁኑ ሰዓት አየር መንገድን መሸጥ አስፈላጊም አይመስለኝም። ነገር ግን አይ ቲንክ በቀደምነታ እንደሰማሁት ከሆነ መንግስትም ቢሆን በመጀመሪያው ላይ ደረጃ ላይ ከሚሸጡት ላይ ተራ ላይ አልያዝም። በመጀመሪያ ላይ ወደ ግል ለማዞር ከታሰቡት ውስጥ አንዱ እና ዋነኛው ቴሌኮሙኒኬሽን፣ ከዛ የስኳር ፋብሪካ ነው። የአየር መንገዱ ወደ ኋላ ላይ አይነው ብለው ነው ያሉት። አንድ ጊዜ እኔ ደስ የሚለኝ ነገር ዶክተር አብይ መንግስት የሚሰማ ይመስላል። ብዙ ጊዜ አንዳንድ አስተያየቶችን ስንል፣ አንዳንድ ለውጦቹን ስናይ። ስለዚህ እነዚህ እነዚህ አይነት ነገሮች ቶሎ ቢከፈቱና መጥተው እንትን ቢሉ ለሀገሪቱ ስራ እድል የመፍጠር ለበጣም ብዙ የስራ አጥነት እንትን ሊያቃልል የሚችል ነው። ለመንግስት ገቢ ግብር በመክፈል ላይ በጣም ከፍተኛ አስተዋጽኦ ይኖራቸዋል እነዚህ እንትኖች። ሶስተኛ ነገር ዋጋ ይቀንሳል። ስለዚህ ህብረተሰቡ በርካሽ ብዙ ነገር ያገኛል። ያ ከሆነ የኑሮ ውድነት ይቀንስለታል። ይሄ አሁን ያለው ይሄ የዋጋ ግሽበቱ በጣም ይቀንሳል። ምክንያቱም አቅርቦቱ እየበዛ ነው የሚሄደው ማለት ነው። ጨርቃጨርቁ አቅርቦት፣ የስኳሩ አቅርቦት፣ የቴሌኮሚኒኬሽኑ አቅርቦት፣ ሌሎቹም ነገሮች የፍጁታ እቃዎች አቅርቦቱ እየጨመረ ነው የሚሄደው። ለምን እነዚህ ከውጭ የሚመጡት ካምፓኒዎቹ ይሄንን አይነት አሰራር ይሄ ተወዳድሮ የመስራትን አሰራር ሌላውም አለም ላይ የለመዱት ስለሆነ እዚህም ሀገር ላይ ሲያመጡ ለሀገሪቷም ኢኮኖሚውን በጣም ነው የሚያነቃቀው። የኢትዮጵያ ኢኮኖሚ በጣም ይነቃቃል እና ምልህ ያ ከሆነ ሰው ወደ ሌላ ሀገር ሊሄድም እያለ ምንት የሚልበትም ነገር አይኖርም። ምክንያቱም ስራ እድል እዛው እስካለ ድረስ የሚሰደደውን ሰው ብዛት ልትቀንስ ትችላለህ። ስራ እድሉ አንዱ ኢትዮጵያውያን ወደ ሀገሩ የሚሰደዱበት በሀገሪቱ ውስጥ ምንም ተስፋ ስላቸው። ሌላውም ነገር ደግሞ አለ። ፕራይቬታይዝ ሲሆን ሲሸጥ በትክክለኛው መንገድ ካልተሸጠ አሁን በጣም ሀብት ያላቸውና ከሀገር ዘርፎ እንትን ያሉት በጣም ከፍተኛ ያካበቱ ሰዎች አሉ። ዞረው እነሱ ከገዙትም ሌላ ጣጣ ነው። ፕራይቬታይዝ ሲደረግም በትክክለኛው መንገድ መሆን አለበት። ያለዛ ከፍተኛ የሆነ ችግር አለው። ጥንቃቄዎች ከተደረጉ ፕራይቬታይዜሽን ጥሩ ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት መሸጥ ያለበት አይደለም። ቴሌኮሙኒኬሽንና ስኳር ፋብሪካዎች ግን በእነሱ ቢጀምር ግን ተገቢ መሰለኝ። ዓለምን ንግድ ድርጅት ወይም ደብሊዩቲኦን አስመልክቶ ወደዛ ለመግባት ኢትዮጵያ ባለፉት ቢያንስ አስር ዓመታት ያህል ብዙ ጥረት እያደረገች ነው ያለችው። አሁንም በጠቅላይ ሚኒስትር አብይ አህመድ አስተዳደር እንደገና በድጋሚ ይህንኑ ማንቀሳቀስ ተጀምሯል። ለኢትዮጵያ የዓለም ንግድ ድርጅት አባል መሆን የሚያስገኘው ፋይዳ ምን ይሆናል? ከንግድ ትሩፋት አኳያ ኢትዮጵያ ተጠቃሚ የምትሆነው ለምንድን ነው? የዚህ የዓለም ንግድ ድርጅት ወልድ ትሬድ ኦርጋናይዜሽን አባል መሆን ማለት በተለያዩ የውጭ ንግድ የታሪፍ የንግድ ቀረጦች አሉ። እንግዲህ ከውጭ የሚወጡ በእነሱ ላይ ስምምነት ማድረግ ማለት ነው። ምን ማለት ነው? የዛ የወርልድ ትሬድ ኦርጋናይዜሽን አባል ከሆነ ኢትዮጵያ ከነዛ አባል ልጆች ወደ ኢትዮጵያ የሚመጣ ምርት ካለ ቀረጥ በመጨመር ይሄ ታሪፍ በመጨመር መከላከል የለባትም። አሁን ለምሳሌ ያህል የሚል ታዳጊ ሀገሮች ይሄ የዚህ ኢንፋንት ኢንዱስትሪ አርጊመንት የሚባል አለ። ምን ማለት ነው? ገና አዳዲስ ፋብሪካ የሀገሪቱ ውስጥ ያሉት ፋብሪካዎችን ከውጪ ከሚመጡ እቃዎች ተወዳዳሪነትን እንትን ለማለት ሲባል የአገሪቱ መንግስት ከውጭ የሚመጡት እቃዎች ላይ ከፍተኛ የሆነ የታሪፍ በመጨመር እንዳይገባ የማድረግ ነገር አለ። ያን የሚያደርጉበት ምክንያት ምንድን ነው? በአገሪቱ ውስጥ ያሉት ኢንዱስትሪዎቹ በውጪ እንትኖች እንዳይዋጡ ከሚል ነው። ስለዚህ ኢትዮጵያ እንደዛ አይነት ነገር ከተስማማች ከውጭ የሚመጡ እቃዎች በተለይ ደግሞ የዛ የዓለም ንግድ ድርጅት አባል በሆኑት ሀገሮች የሚመጣ ምርት ተወዳዳሪ እስከሆነ ድረስ ምንም ታክስም ምንም የማድረግ የዚህ የታሪፍ የማድረግ ነገር ታስቀራለች ማለት ነው። ኢትዮጵያ በጣም ተወዳዳሪ የሆነች ካልሄደች በስተቀር ዝም ብላ ትንሽ ብቻ ያላት ፋብሪካዎቹን ብቻ ይዛ ዝም ብላ የምታላዝን ከሆነ ከውጭ የሚመጡት እንትኖች በአንድ ጊዜ የሀገሪቱን ያለውን ምርት ሊቆጣጠሩ ይችላሉ። ምክንያቱም በርካሽ ዋጋ ጥራት ያለው ምርት መሸጥ ይችላሉና። ስለዚህ ኢትዮጵያ እንደዛ ስታደርግ መጀመሪያ ላይ እዚህ አባል ስትሆን መጀመሪያ ላይ የራሷን የፋብሪካዎችን የምርት ስርዓቱን ተወዳዳሪ የሚሆንበት ሁኔታን መጀመሪያ ላይ መፍቀድ አለባት ማለት ነው ማመቻቸት አለባት ያንን ካላደረገች ግን ጉዳት ነው። ስለዚህ በዓለም የንግድ ድርጅት ውስጥ የመግባት እንትን ጉዳትም ጥቅምም አሉ። ጥቅሙ ደግሞ ኢትዮጵያም ወደ ሌላ ሀገር ስትልክ የታክስ ታሪፍና እንትን አይጫንባትም። ቀደም እንዳነሱት አንዱ እንደ ኢትዮጵያ ያሉ ትንንሽ ሀገሮች ወደ ኢኮኖሚ እድገታቸው ዝቅተኛውን ሀገሮች ወደ አለም አቀፍ ንግድ ድርጅት ውስጥ ከመግባት ይልቅ ከቶውንም ለነሱ ለእነሱ ጠቀሜታ ሊኖረው የሚችለው የባይላተራል ወይም የሁለትዮሽ የንግድ ስምምነት ቢያደርጉ ያ የበለጠ ጠቃሚ ሊሆን ይችላል። አለበለዚያ ግን ከውጭ ያሉ ግዙፍ ድርጅቶች የሀገሪቷን ኢኮኖሚ ሊውጡት ይችላሉ እና ያኛው ከጥቅሙ ይልቅ ጉዳቱ ያመዝናል ብለው የሚከራከሩ ድምፆች አሉ። በዚህ ዘርፍስ ስ የእርሶ አታይ ምንድን ነው? ትክክል ነው ትክክል ነው። የኢትዮጵያም የመጀመሪያ እንትኑ ጥሩ ካልሆነ የንግድ ስርዓቱ፣ የተወዳዳሪነት ስሜቱ ሁሉ ነገር በደንብ እንትን ካላለ በዚህ በአለም እንትን ላይ የሚገባው ድርጅ እንትኖቹ እነዛን የሀገሪቱ ውስጥ ያሉትን ደከም ያሉትን እንትኖች በአንድ ጊዜ ሊውጧቸው ይችላል። የስ ከዛ አንፃር መልቲናሽናል ወይም ደግሞ ከዚህ ከአለም ንግድ ይልቅ ባይላተራል ግንኙነት ጥሩ ነው የሚባልበት ሁኔታ አለ። ግን ችግሩ ምንድን ነው? አሁን ኢትዮጵያ የምትልካቸው ነገሮች ምን ያህል ናቸው? ኢትዮጵያ የምትልከው ነው የምታስገባው ነው በብዛት የሚሆነው ወደ ሀገሪቷ ውስጥ? ወይም ደግሞ ብዙ ሀገሮች አሁን ያደጉትን ሀገሮች ስንመለከት ብዙ ጊዜ ኤክስፖርት እያደረጉ ሀገሮች ናቸው ያደጉት። በኤክስፖርት አሁን አውሮፓ ውስጥ ያሉትንም እነ ቻይና እነ ህንድልም ምናምንም አሁንም ደግመን ብንጠራ እነ ቪትናም ብዙዎቹ አሁን ያደጉት በኤክስፖርት ነው። ስለዚህ ኤክስፖርት ማሳደግ የሚያስፈልግ ከሆነ ንግድ ግንኙነት በጣም ጥሩ ነው። ነገር ግን ብዙ ሰዎች የሚከራከሩበት ነገር ትክክል ነው። ራሴ እንትን ይለኛል። እንደውም እሱ ሁሉ ብቻ አይደለም። አሁን አሜሪካ ይሄን አሁን አንተ ያልከውን ነገር ነው ያሉት እ ባይላተራል እንደውም ከመልቲናሽናል ከወልድ ባንክ ይልቅ ከወልድ ኦርጋናይዜሽን ይልቅ ባይላተራል ግንኙነት ነው እንደው የምናደርገው ብለው ከእያንዳንዱ ሀገሮች ጋር በአጠቃላይ በአለም ድርጅት ውስጥ ከማድረግ ይልቅ ከእያንዳንዱ ጋር በነው ማድረግ ያለብን አድቫንቴጅ ይመቱብናል እ ወደ አሜሪካ እንዲገባ የምናደርገውን እንትን ምንም ታክስ አናረግም፣ እነሱ ግን እኛ የምንልከውን ታክስ ያደርጉብናል ብሎ የሚችሉ መከራከያዎች ይከራከራሉ። ነገር ግን ኢትዮጵያም አሁን እንዳልከው አስባብት ነው መሆን ያለበት። አሁን ባለችበት ሁኔታ ላይ የአለም እንትን ውስጥ መግባቱ ከጥቅሙ ጉዳቱ ሊያመዝን ይችላል እና ትክክል ነው። ያስቀመጥከው ነገር ነው ጥንቃቄ ሊደረግበት የሚገባ ነገር ነው ለማለት ነው። በተለይም አሁን ባለፉት አስራ አራት ወራት ውስጥ ኢትዮጵያ ውስጥ የለውጥ ሂደት ላይ ነው የምትገኘው ሀገሪቷ በሮቿም በተለይም በውጭ ሀገር ነዋሪ ለሆኑ ኢትዮጵያውያን ከፍት ሆናል። ብዙዎች ሀገራቸው ውስጥ ከረጅም ዓመታት በኋላ መግባት እና መውጣት ችለዋል። ኢኮኖሚው አኳያ በተለይም በውጭ አገር ያሉ ኢትዮጵያውያን በትምህርቱም ዘርፍ ሆነ በቱሪዝምም ሆነ ወይም እንደዚሁ በሕክምናው ዘርፍ ተሰማርተው ኢትዮጵያ ውስጥ ኢኮኖሚውንም እድገት ለማገዝ እነሱም ተጠቃሚ እንዲሆኑ ለማድረግ ምን መደረግ አለበት ይላል በመንግስት በኩል ምን አይነት ድጋፍ ሊሰጣቸው ይገባል? ወደዛ የበለጠ ተስበው መዋለ ንዋዩን ሀገር ውስጥ እንዲያፈሱ ለማድረግ ዲያስፖራ ማህበረሰብስ በራሱ ተነሳሽነት የዜግነት ግዴታውን ለመወጣት በውጭ ሆነው የፖለቲካ ተቃውሞ የሚያሰሙትን ያክል ለሀገራቸው ካላቸው ፍቅር አኳያ ሀገሪቷን ኢኮኖሚ ከማሳደግ አኳያስ በተግባር ተሳትፎ የራሳቸውን ሚና ተወጥተው ተጠቃሚም እንዲሆኑ ለማድረግ ምን ሊደረግ ይገባል ይላሉ? በሁለቱ ዘርፍ በዲያስፖራ ማህበረሰብ እና በመንግስት በኩል በጣም ጥሩ ነው። በመጀመሪያ ደረጃ የስ የውጭ ያለው የኢትዮጵያዊ ዳያስፖራ በጣም ብዙ ነው። በሚሊዮን የሚቆጠር ነው። በተለይ እዚህ አሜሪካ ያለው እንትን በጣም ከፍተኛ የሆነ እንትን ነው ያለው። በገንዘብም በሀብትም ደረጃ ብዙ ገንዘብ ያላቸው ኢትዮጵያውያኖች አሉ። ኢቨን ብዙ ገንዘብ የሌላቸውም ቢሆኑ ሰርቶ የሚበላው ኢትዮጵያዊ ወደ ሀገር የሚልከው በየጊዜው እንግዲህ እንደሚታወቀው እስከ አራት ቢሊዮን ዶላር ደርሷል ነው የሚባለው በመላክ በሬሚታንስ ብቻ እንኳን የሚላከው። ከዛ ሌላ በውጭ ሀገር በባንክ ያላቸው ገንዘብ አስር በሀያ ቢሊዮኖች ከፍ እንደሚል ነው የሚገመተው። እና በጣም ብዙ ሀብት አለ እዚህ ሀገር እዛ ውጪ አለም ያለ ላይ እና ትልቅ አስተዋጽኦ ሊኖረው ይችላል በኢትዮጵያ ኢኮኖሚ ውስጥ ብዬ ነው የሚገመተው። ነገር ግን መጀመሪያ ላይ የሚያስፈልገው የሰላም መረጋጋት ነው። ኢትዮጵያ ውስጥ መረጋጋት ከሌለ ብዙም ተስቢ ኑረዋል ብዬ አልገቡም። አሁን በታየው ባለፈው ዓመት እንግዲህ ዶክተር አብይ የኢትዮጵያን ጠቅላይ ሚኒስትር ሆነው እንትን ካሉ በኋላ ላይ ለዲያስፖራው ከፍተኛ የሆነ በዋል በውጭ ላለው እንትን ትልቅ አመለካከት ነው ያላቸው የመጋበዙ ወደ አገር ውስጥ እንዲገቡ ብዙ ሰዎች ገብተዋል። ከገቡ በኋላ ግን ብዙዎቹ ደግሞ በጣም ደስተኛ ሳይሆኑ የተመለሱ ሰዎችም አሉ። የሚነግሩን ነገር አንዳንዶቹ ሰዎች እንትን እንደሚሉት እንደሚወራው አይደለም። ለምሳሌ አንዳንድ ምሁሮች ኢቨን ከቅድም እንዳነሳኸው በጣም የተማሩ ዩኒቨርሲቲ የሚያስተምሩ ሪሰርች የሚሰሩ በጣም ብዙ ሰዎች ሄደው ሁሉ አንዳንዶቹ በጣም አዝነው ሁሉ የተመለሱ አሉ። ለምን ጥሪው ከላይ ብቻ እንደው ከጠቅላይ ሚኒስትሩ እና ከላይ ካሉት ሰዎች ነው እንጂ ታች ድረስ አልወረደም። ይሄ የመቀበል እንትኑ እና አንዳንድ ጊዜ አሁን ለምሳሌ አንድ ግሩፕ ሄዶ ሴሚናር እና ወርክሾፕ በኢትዮጵያ ጉዳይ ላይ ለማለት ሄዶ የተደረገላቸው አቀባበል የማይረባ ቦታ ቦታ ሁሉ ይሄ ዌልካም የሚለው ነገር ከላይ ነው። ከታች እንዴት እንደሆነ እንትን አይልም። ከላይ ጥሩ ነው፣ ከታች ግን ዌልካም እንዳልሆነን ሆነን የማይሆን ቦታ ላይ ወሽቀውን ቦታ ሁሉ ሆቴል እንኳን የምንወያይበትን የማይሆን ቦታ ወሽቀውን የማንታይበት ሁኔታ ላይ አድርገውን ተመለስን ብለው አንድ ግሩፕ ስንት ሲያማርሩ ሰምቻለሁ። በቅርብ ቀን አንድ ፕሮፌሰር እዛ አገር ለመጎብኘት ሄደው በነፃ ለማስተማር ዩኒቨርሲቲ ውስጥ ሄደው ያአየቱን መከራ ሲነግሩኝ በጣም ገርሞኛል። ኢቨን በነፃ ነው እንግዲህ በራሱ ምንም ክፍያ የለውም። የትራንስፖርት ትኬቱን ከፍለው ምን ብለው በኦሊቲንግ ክፍያ የሚያገኙት ለትኬታቸው ያወጡትን ብቻ እንኳን ለማስመለስ ነው። ያንን በማስመለስ እንትን ላይ ያሉ ያየሁትን ሁኔታ ሲነግሩኝ ግዴታ እንደው በግዴታ እኔ ካላስተማርኩ ለህ እንደው እንደው ለምነህ እንትን የምትልበት ሁኔታ ነው የተፈጠረው እና ምን ለማለት ነው በእውነቱ ኢትዮጵያ ውስጥ እንደተባለው እንደታሰበው ዶክተር አብይ እንደሚያስቡት ሁኔታዎችን እያመቻቸው እስከ ታይ ድረስ ለውጡን እንትን አድርገውት ቢሆን ብዙ ነገር ነው ወደ ሀገር ውስጥ ሊገባ የሚችለው እውቀት በጣም ብዙ እውቀት ሊገባ ይችላል። በዚህ ላይ ሀብት በጣም ብዙ ሊገባ ይችላል። ብዙ ሰዎች ኢንቨስት ለማድረግ ሁሉ ሊሰሩ ይችላሉ። ግን ኢትዮጵያ ውስጥ አሁን እየታየ ያለው የፖለቲካ አለመረጋጋት፣ በተለይ ደግሞ የዚህ የብሄር ብሔረሰቡ እርስ በርስ መጋጨት፣ ክልሎች ከአንዱ ክልል ከሌላው ጋር እንትን ማለት ሴፍ እንትን አልፈጠረም። ለምሳሌ ከአዲስ አበባ ውጭ ሰዎች ሰርተው አይደለም ወጥተው መግባት የማይችሉበት ሁኔታ ነው ያለው። አደጋው፣ ዝርፊያው፣ ግድያው ምናምኑ እና ባለበት ሁኔታ እንኳንስ እና ወስዶ ካምፓኒ ለማቋቋም ሄዶ እንኳን ለመምጣት ብዙ ሰው እንትን እያለ ነው ያለው። ለምን የሰላሙ ሁኔታ እንትን ስላላለ ነው ማለት ነው እና ያንን ቢያመቻቹ ጥሩ ነው። ለምሳሌ ያል አንዱ ዶክተር አብይ አንድ የጀመሩት ይሄ አንድ ዶላር በቀን የሚባለው ፕሮግራም ነበር። እና በዛ መሰረት ብዙ ገንዘብ ይዋጣል ተብሎ ነበር። እንግዲህ ኢትዮጵያ ኢትዮጵያውያኖች በውጭ ያሉትን እንትኖች ተሰልቶ ሳይሆን በግምት በሚሊዮኖች የሚቆጠረው ሶስት አራት ሚሊዮን ሶስት ሚሊዮን ሁለት ሚሊዮን እንደዚህ ይኖራል ነው የሚባለው። በዛ ስልተው እሳቸው እንደው አንዳንድ ዶላር እንኳን በቀን እንትን ቢባል በአመት ውስጥ የሚሆኑ ነገር ተሰልቶ ተጀምሮ በጣም ብዙ ነገር ተደረገ። አሁን አመት ሊሆነው ነው ይኸው። እስካሁን ድረስ የተዋጣው ገንዘብ አራት ሚሊየን አራት ሚሊየን በጣም ትንሽ ነው። በጣም ብዙ ሰው ያዋጣለው ብሎ ሁሉ ተዘጋጅቶ የነበረ ሶስት መቶ ስልሳ አምስት ዶላር ነው። እንግዲህ በቀን አንድ ዶላር ቢዋጣ ብዙ ሰው ጀምሮ ነበር። ብዙዎቹ ግን ከጀመሩ በኋላ ላይ አሁን ወደኋላ ወደኋላ ማለት ጀመረ። ለምን አራት ሚሊዮን ነው እስካሁን ደስ ትን ያለው እና በጣም ትንሽ ነው። ውሃ ጣ ከተባለ በጣም ብዙ ገንዘብ አራት ሚሊየን የሚልክ ከአለም አራት ሚሊየንን አስበው፣ ምን ያህል በጣም ትንሽ እንደሆነ ያ የሆነበት ዋናው ምክንያት ይሄ የፖለቲካው አለመረጋጋት፣ የብሔር ብሔረሰቡ መካከል ያለው አለመተማመን አመጣና ብዙ ሰው እንደጠበቀው አይደለም። የዛሬ ዓመት ወይም ደግሞ ዛሬ ስድስት ወር የነበረው የሰው ስሜትና አሁን ያ በመሆኑ ምክንያት ከውጭ ወደ ወደዛ ሀገር የማስገባት እንትን ላይ ትንሽ ችግር እየፈጠረ ይመስላል። ያ የሆነበት ምክንያት መረጋጋት ባለመቻሉ ነው። አሁን በቀደም ለታ ዶክተር አብይ በአዲስ አበባ ዩኒቨርሲቲ ምርቃት ላይ የተናገሩት አሁን ትልቅ ነገር ነው። ሌላ አማራጭ ለምሳሌ ያል ከአንድ ዶላር በቀን ከሚባለው የሚል ገንዘብ ያላቸው በየባንክ የሚያስቀምጡ ሰዎች ኢቨን አምስት ሺህ ዶላር ገንዘባቸውን እያንዳንዱ ሰው ቢያዋጣና አንድ ሚሊየን ኢትዮጵያዊ አንድ ላይ ቢሆን አምስት ቢሊየን ዶላር ማለት ነው። ከዛ ባንክ አስቀምጦ ከዛ ኢትዮጵያ ውስጥ ኢንቨስት ቢያደርጉት ይሄ አሁን የሚያስኬድ ነገር ነው። አምስት ሺህ ዶላር ብዙ ሰው በአንድ ጊዜ መሰብሰብ ይችላል። ያንን አድርጎ ትልቅ ኢንቨስትመንት መስራት ይችላል። ፖቴንሻሉ አለ። አሁን ይህን ማድረግ እንትን የሚቻልበት ግን የኮንፊደንስ ደቨሎፕ ማድረግ አለበት። በሀገሪቱ ውስጥ ባለው ሰላም፣ መረጋጋት ኮንፊደንት እንዲሆን ሰው በአገሪቱ ላይ በሰላም መስራት ይችላለሁ ወይ የሚለውን ነገር መገንባት ያስ ያ ነገር ከሆነ የውጭ ያለው ሀብት በጣም ከፍተኛ ነው። በጣም ብዙ ፖቴንሻል ነው ያለው። ነገር ግን እኔ ሰላሙ መረጋጋት ከተፈጠረ እና የዲሞክራሲ አካሄዱ ጥሩ በተጀመረበት ሁኔታ የሚሄድ ከሆነ እኔ ብዙ ተስፋ አለ ብዬ ነው የምገምተው በገንዘብም በሙያ ላይም በጣም ብዙ ሰዎች እኔ የኔ ጓደኛ ዩኒቨርሲቲ ለመክፈት አስቦ እንዴት ነው ወገመ ሄድ ትፈልጋሉ ብሎ ሁሉ አብረን ለመስራት ሁሉ እንትን ብሎ ያነሳብህ። ብዙም ብዙ ሰዎች በጣም ጥሩ ጥሩ አይዲያዎች ነው ይዘው እየመጡ የነበረው። ከአንድ ከስድስት ወር ወደ ጀምሮ አሁን ያ ሁሉ ነገር በቃ ጠፍቶ፣ ያ የሆነበት ምክንያት ምንድነው? ሰው ደነገጠ። በቃ አሁን ያለበት የኢትዮጵያ ሁኔታ ብዙም እንትን አላለም እና ያ መረጋጋቱን መንግስት መፍጠር አለበት። መንግስት ብቻ አይደለም ኃላፊነቱ ህዝቡም ይሄ በዚህ ባሉ ባልታ ና በዚህ በብሄር ብሄረሰብ እንደዚ መናቆሩና አቁሞ ቀጥታ በአንድ አላማ ላይ በቃ ብሎ መነሳትና ለእድገት ብቻ ማንትን ማለት፣ እርስ በርስ በመንትን በማለት ማንም አሸናፊ አይሆንም። መሆን የሚችለው ነገር ሁላችንም አብረን ከሰራን ሁላችንም አሸናፊ። የእኔ ብሄረሰብ የዚህ ብሔረሰብ አትምጣ እዚህ ትመጣለህ፣ እዚህ ተጨቆኛለሁ፣ ባለፈው ጊዜ ውስጥ ስጨቆን ነበር አሁን ደግሞ እኔ ተራ ነው ወይ ደግሞ መሳሪያ ግዢና አሁን መሳሪያ ስልጠና ብቻ ነው በአብዛኛው የተያዘ ነው የሚባለው። እኔ የት እንደሚያስኬድ አይገባኝም። እኔ እብደት ነው የሚመስለኝ። ያንን ትቶ ረጋ ብሎ ህዝቡ በሙሉ ወደ ዋናው ችግሩ ድህነቱን ለመቋቋም እንደ ሌላው ዓለም የደረሰበት እንደ መድረስ ነው መጓጓት ያለበት። እርስ በርስ በሀያ አንደኛው ክፍለ ዘመን ላይ ጠመንጃ ይዞ አሁንም እዋጋለሁ ቆንጨራ ይዞ ገላለሁ የሚባል ነገር እኔ የሚገርም ነገር ነው። ህዝቡ ረጋ ማለት አለበት፣ እና ረጋ ብሎ ስለ ኢትዮጵያ ሁኔታ ስለ እድገቱ በልቶ ጠጥቶ ተደስቶ የሚኖርበትን አገር ለመመስረት መንግስት ብቻም ሳይሆን ህዝቡም ከመንግስት ጎን መሆን አለበት። እኔ ዶክተር አብይ ለኢትዮጵያ ጥሩ አመለካከት ያላቸው ሰው ናቸው ብዬ ነው የገምተው። ብቃት ያላቸው በጣም ጥሩ ሩሁ የእግዚአብሔር ሰው የሆኑ ሰው ናቸው። ነገር ግን ልናግዛቸው ይገባል። ይሄ የራ ፖለቲካ እንትና ነው ይሄን ያደረገው እያልን የትም አንሄድም ለማለት ነው። መረጋጋቱ ካለ ሰላሙ ካለ ዲሞክራሲው ከሰፈነ ኢትዮጵያ የዲያስፖራው ትልቅ አስተዋጽኦ ለእድገቱ ይኖረዋል ብዬ ማለት ነው። ዶክተር ዘላለም ተክሉ በቨርጂኒያ ኢንተርናሽናል ዩኒቨርሲቲ የመጣኔ ሀብት መምህር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ነ እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።